የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም፣ እንደምናመሻችሁ። መስታወት አራጋው ነኝ። የምሽቱን ፕሮግራማችንን ላስተዋውቃችሁ። የአማራ ወጣቶች ህብረት በባህር ዳር ከተማ ከሰሞኑ ተቋቁሟል። ሕዝባችን በረሃብ በግጭት እና በበሽታ ታጥሮ እንዲኖር ትልቁ ሕዝባችን ከክብሩ ዝቅ እንዲል መልካም የሆነው ገጽታው ሲጠላሽበት በቆይታቸው መቆየቱ ቁጭትን ፈጥሮብናል። ዝርዝሩን ይዘናል። በሌላ ዘገባ በተለያዩ የስራ መስኮች ላይ የተሰማሩ ወጣት ሴቶች ላይ ትኩረት ሰጥቶ የሚሰራ ማህበርን ይዘናል። የሴቶችን የመሪነት ወደ መሪነት ለማብቃትና ውስጣቸውን ያለውን የመሪነት ፖቴንሻል ወይም ደግሞ አቅም ማውጣት ነው። እሱ ላይ ደግሞ በተለያዩ የግልም የፕሮፌሽናልን እድገት ለማምጣት አጋጣሚዎች መድረኮች ይፈጥራል ማለት ነው። ሌሎችም ዘገባዎች ይኖሩናል። ካቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። የተባበሩት መንግሥታት ድርጅት በሚሊዮኖች ለሚቆጠሩ የሶሪያ ስደተኞችና በቀጣዮቹ ዓመታት ችግረኞቹን ለሚያስተናግዱ ጎረቤት ሀገሮች መርጃ የሚውል የአምስት ነጥብ አምስት ቢሊዮን ዶላር ድጋፍ እንዲሰጠው ተማጽኗል። የዚህን ዝርዝር ዘገባ ይዘናል፣ ወደ ባህላ ላይ እንመለስበታለን በሌላ ዜና የዩናይትድ ስቴትስ የተወካዮች ምክር ቤት የመጪውን አመት በጀት ለማጽደቅ እስከ ፊታችን ታህሳስ 12 የተቆጠረለትን የጊዜ ገደብ እንዲጠብቅ ለማድረግ የታለመ ውይይት ፕሬዚዳንት ዶናልድ ትራምፕ ከዲሞክራቲክ ፓርቲው እንደራሴዎች መሪዎች ጋር ዛሬ ይወያያሉ ተብሎ እየተጠበቀ ነው። የውይይታቸው ሀሳብ ፕሬዚዳንት ዶናልድ ትራምፕ ቀደም ሲል ላቀዱት በሀገራቸው የደቡብ ድንበር ላይ የግንብ አጥር ለማቆም የሚያስችላቸውን በጀት ለማግኘት የመጨረሻ ጥረታቸው እንደሚሆንም ተገልጿል። በሪፐብሊካን እንደራሴዎች አብላጫ ተይዞ የቆየው የተወካዮች ምክር ቤት ከአዲሱ የአውሮፓ አመት አንስቶ የበላይነቱን ለዲሞክራቶች የሚያስረክብ ሲሆን፣ ፕሬዚዳንቱ ከመጪዎቹ ተከታታይ በዓላት በፊት በጀቱን አጽድቀው መንግስቱን ከመዝጋት እንዲጠብቁት እየጣሩ መሆናቸውም ተነግረዋል። በሌላ ዜና የዩናይትድ ስቴትስ ሪፐብሊካን ፓርቲ ክበቦች ሰርጎ በመግባት ለሞስኮ መረጃ ታቀብል ነበር የተባለች ሩሲያዊት የጥፋተኝነት እምነት ቃሏን ለፍርድ ቤት እንደምትሰጥ ትላንት ከአቃቢያን ሕጉ ጋር ስምምነት ላይ መድረሷን የፍርድ ቤት ሰነዶች አሳይተዋል። የሰላሳ ዓመቷ ቡቲና ባለፈው ሐምሌ ተይዛ እስካሁንም እስር ላይ የምትገኝ ሲሆን የተከሰሰችበት ጭብጥ በይፋ ባይነገርም ነገ ረቡዕ ዋሽንግተን ውስጥ ዳኛ ፊት እንደምትቀርብ ተገልጿል። ቡቲና ትጥቅ የመያዝ መብት ስትል በጠራችው ድርጅት አማካኝነት ዩናይትድ ስቴትስ ውስጥ ብርቱ ነው በሚባለው ብሔራዊ የነፍጥ ማህበር አማካኝነት ሪፐብሊካን ፓርቲውን አሜሪካ ውስጥ በስፋት የማስተዋወቅ ስራ ስትሰራ እንደነበርም ተነግሯል። በመጨረሻም የጃፓን ምጣኔ ሀብት ባለፈው የአመቱ ሶስተኛ ሩብ ውስጥ በሁለት ነጥብ አምስት ከመቶ ቀንሷል። ይህ በሐምሌ በነሐሴና በመስከረም ወሮች ውስጥ የታየው አጠቃላይ መኮማተር ባለፉት አራት አመታት ውስጥ በጃፓን ምጣኔ ሀብት ላይ ከደረሰው ማሽቆልቆል ሁሉ የበረታ መሆኑን ዘገባዎች ጠቁመዋል። ምንም እንኳን ምጣኔ ሀብቱ በአንድ ነጥብ ሁለት ከመቶ ሊዳከም እንደሚችል ቀደም ሲልም ተተንብዮ የነበረ ቢሆንም ትላንት የወጣው ሪፖርት ያንን ስጋት ከእጥፍ በላይ አሳድጎት ተገኝቷል። ጃፓን ይህን መንሸራተት ያጋጠማት ፋብሪካዎች ማምረት እንዲያቆሙ ወይም ምርታቸውን እንዲቀንሱ ያስገደዱ የተፈጥሮ አደጋዎች በተከታታይ የደረሱባት መሆኑ እንዲሁም እየወረደ ከመጣው የግዥ ፍላጎትና የኩባንያዎች መዋለንዋይ መቀነስ ጋር ተዳምረው መሆኑ ተገልጿል። በዩናይትድ ስቴትስና በቻይና መካከል የተጫረው የንግድ ጦርነትም በጃፓን ምጣኔ ሀብት ላይ ያንን ያህል ባያበረታም ጫና ማሳደሩ ተጠቁሟል። አጠቃላዩ የሀገር ውስጥ ምርት ከቀደመው ሩብ ዓመት ጋር ሲነጻጸር በ ዜሮ ነጥብ ስድስት አሽቆልቁሏል። ይሁን እንጂ ይህ ከዩናይትድ ስቴትስና ከቻይና ቀጥላ ሶስተኛ ሶስተኛይቱ የዓለም ግዙፍ ምጣኔ ሀብት የገባችበት ፈተና ጊዜያዊ ነው የሚል እምነት እንዳላቸው የምጣኔ ሀብት አዋቂዎችና ተንታኞች እየተናገሩ ነው። አድማጮች፣ ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ከአድማስ ስንሻገር እላችኋለሁ። ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱገር ወደ ቀዳሚው ዘገባችን ነው የምናልፈው። የተባበሩት መንግስታት ድርጅት በሚሊዮኖች ለሚቆጠሩ የሶሪያ ስደተኞች እና በቀጣዮቹ ዓመታት ችግረኞችን ለሚያስተናግዱ የጎረቤት ሀገሮች መርጃ የሚውል የአምስት ነጥብ አምስት ቢሊዮን ዶላር ተማጽኗል። ለአሜሪካ ድምጽ ሊሳ ሽላይን ከጄኔቫ የላከችው አጭር ዘገባ አለ። ሰለሞን ክፍሌ እንዲህ አዘጋጅቶታል። የተባበሩት መንግስታት ድርጅት አሁን ስምንተኛ ዓመቱን በያዘው ቀውስ ሳቢያ ለተፈናቀሉ በሚሊዮኖች ለሚቆጠሩ ሶርያውያን ጥገኝነትና ጥበቃ ለመስጠት ፈቃደኛ የሆኑትን ቱርክን፣ ሊባኖስን፣ ግብፅና ኢራቅን አመስግኗል። የእነዚህ ተጎራባች ሀገሮች ምጣኔ ሀብትና ልማት ግን ለሶሪያውያኑ ፍልሰተኞች በሚያወጡት ወጪ ሳቢያ ክፉኛ ይጎዳል። የዓለሙ ድርጅት እንደሚለው በሶሪያ የእርስ በርስ ጦርነቱ ከተቀሰቀሰ ጀምሮ የስደተኞችና የሚኖሩባቸው ማኅበረሰቦች ሁኔታ በእጅጉ ተበላሽቷል። ከሰባ እስከ ሰማንያ በመቶ ያህሉ ስደተኞች የሚኖሩት ከድህነት ደረጃ በታች ነው። ሕፃናት መማር አልቻሉም። አብዛኞቹ የሚኖሩት ራሳቸውንና ወላጆቻቸውን ለመርዳት ሲሉ አላቅማቸው እየሠሩ ነው። የተባበሩት መንግሥታት የመካከለኛው ምሥራቅና የሰሜን አፍሪካ ስደተኞች ጉዳይ ዳይሬክተር አሚን አዋድ ሲናገሩ የሶሪያው ጦርነት በአብዛኛው አብቅቷል ማለት ይቻላል፣ ሁኔታዎች እየተሻሻሉ በመምጣታቸውም አንዳንድ ስደተኞች ወደ ሀገራቸው በመመለስ ላይ ናቸው ብለዋል። ወደ ሶሪያ ሲመለሱ አገር ውስጥ ብዙ እንቅፋቶች አሉ። እናም እነዚህን እንቅፋቶች በማስወገዱ ረገድ ለመርዳት እና የተሻለ ሁኔታ ለመፍጠር ከሶሪያ መንግሥትና ከዓለም አቀፉ ማኅበረሰብ ጋር እየሠራን ነው። ያ እስኪሆን ድረስ ለጋሾች አብረውን እንዲቆዩ በድጋሜ እንጠይቃለን። አዋድ አክለው ግን ሶሪያ አሁንም እንደ ኢድሊብና ሌሎች ከተሞች ግጭቶች እየተካሄዱበት በመሆኑ ሙሉ በሙሉ ተረጋግታለች ማለት አይቻልም ብለዋል። በመሆኑም የስደተኞቹ ቀውስም አላበቃም። በዚህም ምክንያት በጎረቤት አገሮች የሚገኙ ሶርያውያንና አስተናጋጆቻቸው የዓለም አቀፉን ኅብረተሰብ ድጋፍ ይሻሉ ሲሉ አስረድተዋል። በዩኤንኤችሲአር መግለጫ እንደ አውሮፓውያን ዘመን አቆጣጠር ከ2016 ዓ ም ወዲህ 117 ሺህ ስደተኞች ወደ ሶሪያ ተመልሰዋል ይህ አሐዝ ግን አሁንም በስደት ከሚኖሩ አምስት ነጥብ ስድስት ሚሊዮን ጋር ሲነጻጸር አነስተኛ ነው። ሰለሞን ክፍሌን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። የአማራ ህዝብ ባለፉት ጊዜያት በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ኮስሶ እንዲታይ በውሸት ትርክት ክብሩ ዝቅ እንዲል ሲደረግ መኖሩ ቁጭትን ፈጥሮብናል ይላሉ የባህር ዳር ከተማ ወጣቶች። የአማራ ወጣቶች ህብረት በባህር ዳር ከሰሞኑ ተቋቁሟል። አስቴር ምስጋናው ከባህር ዳር ዘገባ ይዛለች። ባለፉት 27 ዓመታት በአማራ ህዝብ ላይ የውሸት ትርክት ሲሰራጭ ቆይቷል። በዚህም ክብሩ ዝቅ ብሏል። በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችም ተጠቃሚ እንዳይሆን ተደርጓል፣ ይላሉ የባህር ዳር ከተማ ወጣቶች። ያለፈው ታሪክ እንዳይደገም እኛ የአማራ ወጣቶች ህብረት በመፍጠር ለወደፊት ማንነቱ ዘብ ልንቆም ይገባል፣ ይላሉ። የአማራ ወጣቶች ህብረት በባህር ዳር ምስረታ ሲካሄድ ወጣት ቴዎድሮስ ጌታቸው ባደረገው ንግግር እንደገለጸው የአማራ ወጣቶች በአደባባይ በህዝብ ሲስተሚክ በሆነ መንገድ የደረሰበትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ኮሶ እንዲታይ መደረጉ ወጣቱ በአብዛኛው ስራ ፈት እንዲሆን በአልባሌ ቦታ ጊዜ እንዲያሳልፍ ህዝባችን በረሃብ በግጭት እና በበሽታ ታጥሮ እንዲኖር ትልቁ ህዝባችን ከክብሩ ዝቅ እንዲል መልካም የሆነው ገጽታው ሲጠላሽበት በቆየታቸው መቆየቱ ቁጭትን ፈጥሮብናል። ህብረቱ በክልሉ ብሎም ከክልሉ ውጭ ያሉ ወጣቶች የሚሳተፉበት ከማንኛውም ፖለቲካዊና ሃይማኖታዊ ተጽዕኖ ነጻ የሆነ በወጣቱ ጥቅምና ነጻነት ላይ ያተኮረ እንዲሁም የአማራውን ህዝብ የወደፊት እጣፈንታ የሚወስን ትውልድ ለመፍጠር ነው የተቋቋመው፣ ይላሉ። በህብረቱ ምስረታ ወቅት ያገኘኋቸው ወጣት መማር ሞገስና ጸዳል ጌታቸው እንደ ባህር ዳርም እንደ ክልልም የአማራ ወጣት ብሎም የአማራ ህዝብ በአንድነት ለጋራ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች በአንድ ላይ እንዲንቀሳቀስ ለማድረግ የተመሰረተ ማህበር ነው። ይህንን ለማካሄድ ደግሞ ይህ ማህበር ትልቅ ሚና ይወጣል ብዬ አምናለሁ። ከዚህ በፊት አካባቢው ላይ ኢኮኖሚ ተጠቃሚነት የላላ ነው። በፖለቲካ ተሳትፎ ስስ የሆነ እንትን ነው ያለው ይሄ በስብስብ በጋራ የመገናኘቱ ነገር፣ እነዚህ ነገሮች ለመቅረፍ የተሻለ አቅም ይኖራል ብያምና አማራ ወጣቶች ህብረት በባህር ዳር ሲቋቋም መሰረታዊ አላማው የተለያዩ ማህበራትን ወደ አንድ በማምጣት የአማራን ህዝብ ሁለንተናዊ ጥቅም፣ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እሳቢዎችን ወይም መሰረታዊ ነገሮችን፣ ጥቅሞችን ለማስጠበቅ ይረዳል። ስለዚህ በዋናነት ለቀጣይ ሀገር ተረካቢ ትውልዶችን ከመመስረት ወይም ከመስራት አኳያ በራሳቸው ሀገራቸውን በራሳቸው ልክ የወደፊቷን ኢትዮጵያ በማሰብ በኢኮኖሚ በማህበራዊ እንዲሁም በተለያዩ የጤና ነክ ጉዳዮች ላይ እንዲሁም በትምህርት የተለያዩ ፖሊሲዎችን ከማስቀረጥ ጀምሮ የአማራን ህዝብ ሁለንተናዊ ጥቅም ለማስጠበቅ ይጠቅማል። የአማራ ወጣቶች ህብረት በባህር ዳር ምስረታውን ሲያጠቃልል የህብረቱ ሊቀመንበርና ምክትል ሊቀመንበር እንዲሁም ሀያ አንድ የስራ አስፈጻሚ አባላትን በመምረጥ ነው። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። በተለያዩ የስራ መስኮች ላይ የተሰማሩ ወጣት ሴቶች ላይ ትኩረት ሰጥቶ የሚሰራ ማህበርን በተመለከተ የያዝነው ፕሮግራማችን ነው። ተከታዩ ዘገባችን ናሁሰናይ ግርማና ሮማን ክፍሌ በተባሉ ሁለት ሰዎች ከዛሬ ስምንት ዓመታት በፊት በአዲስ አበባ የተቋቋመ ማህበር ነው ኤዊብ ወጣት ሴቶችን ካለሙት ስኬት እንዲደርሱ ለማገዝ የምክክርና የመማሪያ መድረኮችን በተደጋጋሚ አዘጋጅቷል። ለወደፊትም የግንኙነቱን መድረክ በስፋት እንደሚቀጥል ተነግሮናል። የማህበሩን የቦርድ ስራ አስፈጻሚ ሳራ ታዲዮስ የጋቢና እንግዳችን ለዛሬ አድርገናታል። ወደዛው እንለፍ። አሶሲሽን ኦፍ ውመንን ቢዝነስ በምህጻረ ቃል ኤውብ ወጣት ሴቶችን በተለያዩ የስራ መስኮች ስኬታማ እንዲሆኑ ለማገዝ ከፍተኛ እንቅስቃሴ በማድረግ ላይ የሚገኝ በሁለት በጎ ፈቃደኛ ሴቶች የተቋቋመ ማህበር ነው። ከተመሰረተ ስምንት ዓመታትን አስቆጥሯል። ከ250 በላይ ወጣት ቋሚ አባላትንም አፍርቷል። የኤውብ የቦርድ ስራ አስፈጻሚ ወይዘሮ ሳራ ታዲዮስን ስለ ማህበሩ ተግባርና ዓላማ ጠይቀናት ነበር። ይሁን እንግዲህ ዋናው የተመሰረተበት ዋናው ምክንያት የሴቶችን የመሪነት ወደ መሪነት ለማብቃትና ውስጣቸውን ያለውን የመሪነት ፖቴንሻል ወይም ደግሞ አቅም ማውጣት ነው። እሱ ላይ ደግሞ በተለያዩ የግልም የፕሮፌሽናልም እድገት ለማምጣት አጋጣሚዎች መድረኮች ይፈጥራል ማለት ነው። ዋና ዋናዎቹ በተለይ የኛ አባላት የሆኑትም የተለያዩ ርዕሶችን እያነሳል የምንወያይበት መድረክ አለ። የምንማማርበት መድረክ ነው። ሌላኛው ወርሃዊ ፕሮግራማችን ነው። እሱ ደግሞ ወሩ በገባበት ፈረንጆች የሁል ጊዜ ሐሙስ ሐሙስ እንገናኛለን። እና ይህንን ደግሞ ለአባላቶቻችን ብቻ ሳይሆን ለወንዶችም ሌሎች ፍላጎት ያላቸው ሰዎችም መጥተው የሚሳተፉበት መድረክ ነው። መሪነት የግል ላይ ብቻ ሳይሆን ስራ ላይም ተቀጥረው የሚሰሩ ሰዎች ሊሆን ይችላል። ራሳቸው እንዴት አድርገው ነው አድገው ወደፊት የሚራመዱት የሚለውን ነገር ነው በደንብ የምንወያይበት እውቀት የምንለዋወጥበት እና ይህንን ደግሞ ይህንን መድረክ ለግንኙነት ወይም ደግሞ ለኔትወርኪንግ ሰዎች እዛ ተገናኝተው አብሮ የሚሰሩበት እውቀት የሚቀያየሩበት የሚለዋወጡበት ወይም ደግሞ ቢዝነስ አብሮ የሚሰሩበት አይነት መድረክ ፈጥራለን ብለን የምናምነው። በተጨማሪ ኢሁብ ትልቅ ሁለት የአመቱ የምናደርጋቸው ኢቨንቶች ናቸው። አንዱ ሜይ ፎረም እንለዋለን ወይም ደግሞ ሜይ ላይ የሚካሄደው ትልቁ ኢሲኤ አዳራሽ ውስጥ ወደ አምስት መቶ የሚያክሉ ሰዎች የተለያዩ ከቢዝነስ መንግስት ተቋማት፣ ከትምህርት ቤቶች፣ ከዩኒቨርሲቲዎች አምጥተን የምናገናኝበት ፎረም ነው እሱ ፎረም ዋና አላማው አንዱ የንግግርን መድረክ እውቀት ልውውጥን መድረክ የመፍጠር እና ክህሎትን ወደም የማዳበርን መድረክ የሚፈጥር ትልቁ የኤውብ ማህበር በተለያዩ የሙያ ዘርፎች ላይ የተሰማሩ እና ለሌሎች ወጣት ሴቶች ተምሳሌት ይሆናሉ በሚል በማህበረሰቡ ጥቆማና የድምጽ ብልጫ የቀረቡ አምስት ስኬታማ ሴቶችን በየአመቱ ይሸልማል። ዋና ይሄንን አላማ አድርገን የተነሳ ነው። እነዚህ ጠንካራ ሴቶች እነዚህ ብዙ ለውጥ እያመጡ ያሉ ሴቶች አውጥተን ለማህበረሰብ ስጦታ እንደመስጠት ነው የምናየው እና እሱ ነው አንዱ የካልቸር አፕሪሲዬሽን ወይም ደግሞ የማሞገስ የማመስገን ባህላችንን የሚያዳብር ነው ብለን እናምናለን። ሁለተኛውን ደግሞ እነዚህ ሴቶች በጣም ትልቅ ነገሮች እየሰሩ ያሉ ሴቶች ናቸው እና ኮሚኒቲ እንዲያውቃቸው ማህበረሰባችን እንዲያውቃቸው እናረጋለን ምክንያቱም ብዙ የማይታወቁ ብዙ ለውጥ የሚያመጡ ሴቶች አሉ ብለን ነው የምናየውን፣ እያየንም ነው ብዙ አሉ እና እሱን መድረክ መፍጠር ነው። ሶስተኛው ደግሞ ወጣት ወንዶችን ሴቶችም ከውስጥ ከኛ ከውስጥ ሮል ሞዴል ወይም ደግሞ የሚያዩት ጀግና የሆኑ ሴቶች እንዳሉን እናምናለን እና የእነሱን ታሪክ መውጣት አለበት፣ ለእኔ እንደሷ መሆን ይፈልጋለውም ወጣት ወንድም ሴትም እንዲነሳሱ እናደርጋቸዋለን እና በሱ አላማ ተነስቶ ነው ይሄንን የሆ መነኩ ኮሚኒቲው ነው የሚልክልን ስሞች፣ ለምን ለን የእነሱን ኮንታክት ኢንፎርሜሽን፣ የሚሰሩትን ስራ ባጭሩ አድርገው ይልኩልናል እና በየአመቱ እስከ ሰላሳ አምስት ሴቶች ይላኩልናል። ያው ክራይቴሪያዎች አሉ። በዛ መሰረት ነው እኛ እነሱ ወደ አምስት የምንመጣው በዛ በዛ መስፈርት መሰረት ነው። ኤውብ ማህበር በህይወት ዘመን ስኬታማ ሴትንም በየአመቱ ይሸልማል። በየአመቱ ኤውብ የላይፍታይም አቺቭመንት የሚባል አዋርድ አለ የሚሰጠውና ዘንድሮ ዶክተር ተዋበጭ ሻው የሚባሉትን ከአርባ አመት በላይ በጤና ላይ ብዙ ስራ የሰሩ በጣም ፓሽኔት ፐብሊክ ሄልት ፕራክቲሽነር እንዲቮት ይንላቸዋለን እሳቸውን አዋርድ አድርገናል እና ከዚህ በፊትም ዶክተር ጀንበሬ የተፈራ አርገን ነበረ ሁለት ሺ አስራ ሴቶች እምልሽ እድሉ ሲገኝ ያው ሁሌ ኤክሴል እንደሚያደርጉ በጣም የው በምንለቻው የእኛም እምነት ነው። ለዛም ነው ብዙ የምናየው አሁን ለምሳሌ መሪ ሴቶች ሆነው ራሳቸው ላይ በደንብ ከሰሩ እንደም የበለጠ መስጠት ይችላሉ ብለን ስለምናምን ነው ሊደርሽፕ ላይ በጣም የምንሰራው እኛም እና ከምናየው ነገር ተሳታፊ የሆነው ቦርድ አባላት ሆነው ራሱ መናገር የማይችሉ ሴቶችም አሉ እና ነገር ለመቅረብ ነው። ለምን ያንን ኮንፊደንስ ቢልዲንግ ላይ እንሰራለን። ሊደርሽፕ ፖቴንሻላቸውን እንዴት አርጎ ማውጣት እንደሚችሉ ላይ እንሰራለን። መድረኩ እንፈጥርላቸዋለን። ሊናገሩ እናደርጋቸዋለን። የኤውብ ማህበር ሴቶች እርስ በርስ በችግሮቻቸው ዙሪያ ተገናኝተው እንዲወያዩና እንዲማማሩ የተዘረጋ መረብ ነው። ኤውብ በሚያዘጋጃቸው ሳምንታዊና ወረሃዊ መድረኮች ላይ ስኬት ላይ የደረሱ ሴቶች የተጓዙባቸውን ውጣውረድ የሞላባቸውን መንገዶቻቸውንና ዓላማቸውን ከዳር እንዴት እንዳደረሱ ታሪኮቻቸውን ይተርካሉ። የኤውብ የቦርድ ስራ አስፈጻሚ ወይዘሮ ሳራ ታዲዮስ ወጣቶች ማህበሩ በሚያዘጋጃቸው የግንኙነትና የእውቀት መቅሰሚያ መድረኮች ላይ እንዲሳተፉ በመጨረሻ ጥሪዋን አስተላልፋለች። ወደሚቀጥለው ዘገባችን ነው የምናልፈው። ለካንሰር ህክምና፣ የጨረር ህክምና ለማግኘት በጥቁር አንበሳ ሆስፒታል በረንዳ ላይ ከአመት በላይ ያሳለፉትን ስቃይ የሚናገሩ ሁለት እናቶችን ባሳለፍነው ሳምንት ይዘንላችሁ ቀርበን ነበር። የጥቁር አንበሳ ሆስፒታል ጉዳዩ ከአቅሜ በላይ ነው ይላል። ማስፋፊያ ይሰራል ከተባለ እንኳን አስራ ሁለት ዓመታት ሆኑታል ብሎናል። ጤና ጥበቃ ሚኒስቴር ደግሞ ፕሮጀክቱ ተጀምሯል፣ ማሽኑ ተገዝቷል፣ የዘገየው ግንባታው ነው ብሎናል። ትላንት፣ ባለፈው ሳምንት የመጀመሪያውን ክፍል ይዘንላችሁ ቀርበን ነበር። ለዛሬ ሁለት ኛውን ክፍል ጽዮን ግርማ ይዛለች የማህፀን ጫፍ ካንሰር ታማሚ በመሆናቸው ከባህር ዳር ለህክምና አዲስ አበባ የመጡትን ወይዘሮ ነጻነት ሲሳይ ና ለተመሳሳይ ህክምና ከአሰላ የመጡትን ወይዘሮ ባትሪ ፉፋን የጨረር ህክምናን ለማግኘት በጥቁር አንበሳ ሆስፒታል ከአንድ አመት በላይ ተራ በመጠበቅ የደረሰባቸው መጉላላት ባለፈው ሳምንት ነግረውናል። የካንሰር ስፔሻሊስቱ ዶክተር ወንድማገኝ ጥግነህ በጥቁር አንበሳ ሆስፒታል ረዳት ፕሮፌሰር ናቸው። የሁለቱን እናቶች ችግር እንደሚረዱ ይናገራሉ። ህክምናውን ከመስጠት በተጨማሪ በየቀኑ የሚሰሙት ማህበራዊ ችግሮች የህክምና ባለሙያዎቹን ጭምር ከፍተኛ ጭንቀትና ጉዳት ውስጥ እንደሚከታቸውም ይገልጻሉ። ህክምና ባለሙያዎች ሚገባበላይ በጣም ትራውማታይዝ ሜንታሊ በጣም ከሚገባ በላይ ማከም ብቻ አይደለም። እንደተባለ የበሽተኞቹን ራሱ አንድ ትልቁ ነገር በሽተኛ በሽተኛ መሆኑ ጎጂ መሆኑን ራሱ የማያውቁ ህብረተሰቦች አሉ። ግንዛቤያችን ከሚገባ በላይ አነስተኛ። እዛ ላይ እንደገና በሽተኛው ወረፋው ደርሶት እንኳን ወይም ደግሞ ለምርመራ መጥቶ እንኳን የሚቆይበት ቦታ እንኳን የለውም። በሽተኛው ይጠብቅበት ማለት ነው። ህክምናው የጨረር ህክምና አብዛኛው ጊዜ በተመላላሽ ህክምና ነው የምንሰጣቸው። ያንን ሁሉን ለመከታተል የተወሰኑ ድርጅቶች አሉ። የግለሰብ ድርጅቶች፣ የሀገር በቀል የሆኑ ትኖች አንድ ሁለተኛ። ሌላ ደግሞ የካንሰር ማህበር ሽተኞች፣ ቪክቲሞቹ አሶሴሽን አለ። የተወሰኑ ድሃ ነው። ሌላ ምን የላቸው የሚጠባለትን ወስዶ ያሳድረው አብልተው አጥጥሰው ያመጣቸዋል። ለጨረር ህክምና ቀርባሉ። ግን ያ በቂ አይደለም። ከሚገባበ ለበሽተኛ ለምርመራ ለህክምና ይንገላታል። የእኛ ሪስፖንሲቢሊቲ አከብ ነው። ያንን ነገር ለማድረግ ግን በጣም ከባድ ነገር ነው። ትልቅ ፈተና ነው። ህክምና ባለሙያዎችም ከሚገባ በላይ ትራውማታይዝድ ናቸው። ሜንታሊ ከሚገባ በላይ በጭንቀት ውስጥ ነው ተወጥረው የሚሰሩት። የጨረሩ ብቻ ሳይሆን እንደገና ተጨማሪ የኬሞቴራፒ የሚባል በደም ስር የምንሰጠው የካንሰር መድኃኒቶች አሉ። እነሱም ኮንቲኒቲ የላቸውም። አንዳንድ ይኖራሉ፣ አንዳንዱ አይኖሩም። የለም ብሎ ለማለት በጣም ከባድ ነው። በመንግስት ቤት የሌሉ በፕራይቬቶች ኖሩና ግን ገንዘቡ ያው ኬሞቴራፒ ሬቶቹ ማንኛው ወገን እንደሚታወቀው በጣም ኤክስፔንሲቭ ነው። በጣም ከሚገባ በላይ ያነት ቶሎ መግዛት ስለማይችሉ መድኃኒቱን ሳይወስዱ ሳያቋርጠው ጥለው የሚሄዱ በጣም በርካታዎች ናቸው። በጥቁር አንበሳ ሆስፒታል የሚገኘው የካንሰር ሕክምና ማዕከል ብቸኛው እንደሆነ ዶክተር ወንድም ማገኝ ይናገራሉ። የጨረር ሕክምናው የሚሰጠው በዚህ ማዕከል ብቻ ነው። ረጅም ጊዜ ተራ በሚጠበቅበት ወቅትም የበሽታው ደረጃ ከፍ የሚልበት መንገድ ሰፊ ነው ብለዋል። አሁን በሽተኛው አርሊ መጥቶ ምክንያቱም መጠበቅ ስላለበት ከአንዱ ደረጃ ወደ ሁለተኛ ደረጃ ወደ ሶስተኛ ደረጃ የማደግ ነገር አለ። ሲጠብቁም የሚሞቱ በሽተኞች በጣም በርካቶች ናቸው። ግን እኛ ባለው ሪሶርስ በፍቅ መከቱ ብቻ ነው። በኦንሊ ሴንተር ነው። ሁለት መሳሪያዎች ነው ያሉት። ኮባልት የሚባሉ የጨረማ መንጭ መሳሪያዎች ነው የምንጠቀመው። ከነዛ ውስጥ አብዛኛው ጊዜ አንዱ ብቻ ነው የሚሰራው። በዛ ነው ከሚገባው በላይ ረዥም ወረፋ ወረፋና እንግልት ነገር የሚደርሰው ይህንንም ያው መንግስት በተቻለው መጠን ሪፒት ሊ ኦልሞስት አስር አመት አስራ ሁለት አመት ይሆነዋል። የሆነ ኤክስፓንሽን ፕሮግራም አለው። አምስት ሴንተሮች በኢትዮጵያ ውስጥ ሳፋል ተብሎ ከተጀመረ ቆይቷል። እስካሁን ድረስ ኮንስትራክሽን ላይ ናቸው እንጂ ሌላ ቦታ የተጀመረ ሕክምና ነገር የለም። ዶክተር ወንድማገኝ የተለያዩ ጥናቶችን ጠቅሰው እንደሚናገሩት በአሁኑ ሰዓት የማህፀን ጫፍና የጡት ካንሰር ታካሚዎች ቁጥር እየጨመረ ነው። ቢያንስ የተጀመሩት ዩኒቨርሲቲዎች ሕክምና ማዕከላት ቢጠናቀቁ ችግሩን መቀነስ ይቻላል ይላሉ። በተጨማሪም ያለውን ከፍተኛ የባለሙያ እጥረት ማሳደግ አብሮ ሊታይ የሚገባው ጉዳይ እንደሆነም ይናገራሉ። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አማን የካንሰር ህክምና ማስፋፊያ ማዕከላቱ ግንባታ ለ12 ዓመታት ዘገየ መባሉን ባይቀበሉም ለአምስት ዓመት መሆኑን ግን ያረጋግጣሉ። ጥቁር አንበሳን ማስፋፊያ ጨምሮ አምስት ቦታዎች ላይ አይደር መቀሌ ላይ፣ ጎንደር፣ ጅማ፣ ሐዋሳ፣ ሐረር እነዚህ ላይ አምስት ተጨማሪ ነው። የጥቁር አንበሳ ማስፋፊያ ከጀመር ነው ወደ አራት ዓመት ነው ጤና ጥበቃ ሚኒስትር አሳይንመንት ወስዶ ከዩኒቨርሲቲ እነዚህ ደግሞ የጠቀስኳቸው የዩኒቨርሲቲ ሆስፒታሎች ስለሆነ ከዩኒቨርሲቲ ሆስፒታሎች ጋር ተነጋግረን ግንባታውን የዩኒቨርሲቲ ሆስፒታሎች እንዲሰሩ ማሽኑ በጣም ኤክስፔንሲቭ ማሽን ነው። ሁለት ከሶስት ሚሊዮን ዶላር ሚሸጥ ማሽን ነው። አስመጠም አስገጠም እና ሌሎች የተያያዥ ነገሮችን ደግሞ ጤና ጥበቃ ሚኒስቴር እንዲሰራ ተነጋግረን ግንባታው ነው። ስድስቱ ማሽኖች ሶስቱ ማሽኖች ሀገር ውስጥ ገብተዋል። ሶስቱን መግባት እየቻሉ ህንጻው ስራ ስላላለቀ ነው እንዲቆዩ ያደረግናቸው። በአሁኑ ሰዓት እንግዲህ ግንባታ እንደሚመለከት የመቀሌ ላይ ያለው የአይደር ሆስፒታል እየተሰራ ያለው ስልሳ ፐርሰንት ፊዚካል አስተጣጠም ላይ ነው ያለው በሶስት ወር ውስጥ ያልታል ተብሎ ነው እንግዲህ አሁን ከፕሮጀክትን የተሰጠን ከዩኒቨርሲቲ የጎንደሩ ዘጠና አምስት ፐርሰንት ተጠናቋል። አንድ ወር ነው የተሰጠን የጅማው መቶ ፐርሰንት ተጠናቆ አንዳንድ የኢንስታሌሽንና የመሳሰሉ ስራዎች ነው የሚቀሩት። እ የተሰራ ነው። የሀዋሳው ዘጠና አምስት ፐርሰንት ተጠናቋል። እሱም በአንድ ወር ውስጥ ነው። የጥቁር አንበሳ ልክ እንደ ጅማው ማስፋፊያ መቶ ፐርሰንት ተጠናቆ የኢንስታሌሽን ነው እየጠበቀ ያለው። የሀረሩን ተመሳሳይ ስለዚህ በሀረር በጥቁር አንበሳና በጅና ያለውን ማሽንን ተከላ እየጀመርን ነው። ከማሽን ተከላ በኋላ የኮሚሽን ስራ የመሳሰሉትን ይዘ ከ ወደ ስራ ይገዋል። ለሚያስባሉ የሀዋሳውና የጎንደሩ አንዱ የአይደር ደግሞ ሶስት ወርች ነው። ግንባታውን እየጠበቅን ያለ ስለዚህ ግንባታው በጣም ዘግቷል። የማሽን ጊዜ በእኛ የተፈጸመው በፍጥነት ተጠናቆ ለሀገር ስ ቆይታል። ማሽኑ የሶስቱ የሶስቱ ቀደም እንዳልኩት ወደ ኋላ ቀርሶ ሊገባ እያደረግን ዶክተር አሚር እንደሚሉት በሚኒስቴር መስሪያ ቤቱ በኩል ማሽኖቹ ተገዝተው ግንባታዎቹን በመጠባበቅ ላይ ናቸው። የሶስቱ ከአንድና እስከ ሶስት ወራት ባለ ጊዜም ይጠናቀቃል ብለዋል። የካንሰር ታማሚዎቹ ወይዘሮ ነጻነትና ወይዘሮ ባትሪ በበኩላቸው እነርሱ ያሳለፉትን ስቃይ ሌሎች ታማሚዎች እንዳያሳልፉ ተማጽነዋል። የጡትና የማህፀን ካንሰርን በተመለከተ ከጨረር ሕክምናው በመለስ ያለውን የግንዛቤ መፍጠርና ሕክምና ጉዳይ ከሌሎች የጳውሎስ ሆስፒታል የሕክምና ባለሙያዎች ጋር ውይይት አድርገናል። በሚቀጥለው ፕሮግራም እመለስበታለሁ። ወደ የሚቀጥለው ዘገባችን የምናልፈው ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ እያስተናገዳቸው ካሉ የማህበረሰቡ ጉዳዮች መካከል በቅርቡ የተካሄደ የሁለገብ የጤና አገልግሎት ዝግጅት የግንዛቤ ማስጨበጫ መድረክ ብዙ ደጋፊዎችን ያሰባሰበ ነበር። በዝግጅቱ ላይ ተገኝቶ የነበረው ሰለሞን አባታይ ድርጅቱን መስራች በቅርበት አነጋግሮ ነበር። ወደ ዛው እንለፍ። እኔ ሊሻን ካሳ ባላለሁ ሐኪም ነኝ። በቨርጂኒያ በአሌክዛንድሪያ ከተማ የህክምና አገልግሎት ከፍተናል። ሁለገብ ጤና አገልግሎት የሚል ክሊኒክ ጀምረን የነጻ አገልግሎት ነው እኛ የምንሰጠው፣ ሰራተኞቹ ማለት ነው። ለኢትዮጵያውያን፣ ለኤርትራውያን እና አንዳንድ አፍሪካን ሲመጣሉ በተለይ ኢንሹራንስ ስለሌላቸው ወደ አሜሪካን ሀገር መጥተው ልጆቻቸውን ሲጠይቁ ሕክምና የሚፈልጉ ወላጆች እና ቤተሰቦች እኛ እንረዳቸዋለን ማለት ነው። የጤና ሽፋን ስለሌላቸው በዛ ምክንያት ነው። ስለዚህ ይሄኛው ነገር እንደሚያስፈልግ ስለገባኝ የኢትዮጵያ አገሬ በነጻ ያስተማረችኝ ስለሆነ ይህንን ደግሞ በዚህ ምላሽ ልከፍት ስለፈለግኩ ነው። በዚህ የተነሳ ሁለት ቀን በሳምንት የህክምና አገልግሎት በነጻ እኛ በበጎ ፈቃድ እየሰጠን ያለ ነው። የሚመጡት ታካሚዎች ደግሞ ትንሽ ክፍያ ይከፍላሉ፣ ለትናንሽ ወጮችን ማለት ነው። ዘጠና በመቶ የበጎ ፈቃድ ወይም ቮለንቲር የሚሰሩ ናቸው። አሁን ብዙም ያስፈልገን ሐኪሞች ያስፈልጉናል፣ ነርሶች ያስፈልጉናል። ነገሩን ወደ ሶስትና አራት ቀን ለማምጣት ስለፈለግን ነው እና አዌርነስ በሚል ፕሮግራም እናዘጋጃለን። በየሶስት ወሩ አንድ ጊዜ ማስታወቂያ መድረግ ነው ይሄ። እና በተለይ ሰዎች ጤና ማለት የበሽታም አለመኖር ብቻ ሳይሆን የአካል የአእምሯዊ፣ የግንኙነት ሚዛናዊ ህይወት መመላለስ ማለት ነው ጤና ማለት። በዛ ምክንያት ሰዎች በሽታ ብቻ ስለሌላቸው ጤነኛ ናቸው ማለት አልችልም። በአእምሯቸው ጭንቀት ኖሯቸው ትሮማ፣ የስሜት ስብራት ኖሯቸው ያ በደም ብዛት ሊያሳይ ይችላል፣ በስኳር ሊመጣ ይችላል ሊያሳይ ይችላል። ያ ግን የመጀመሪያው ሩት ኮዝ የስሩ እና በዛ ምክንያት ያንን ክሊኒክ ጤና አገልግሎት ጀምረናል። መቼ የጀመራችሁ? በ2012 ጀምረናል። አሁን ሰባተኛ ዓመታችን እያከበርን ነው። አሁን ያለሁት እኔ ብቻ ነኝ ሐኪም እና ሌላ አንድ ነርስ ፕራክቲሽነር ለመቅጠር ስለፈለግን ነው። ይሄንም ፈንድሬዚንግ ማሰባሰቢያ ያደረግ ነው። ሶስት ቀን ለማድረግ ብለን ነው እናበዛለን ሌሎች ሐኪሞች በበጎ ፍቃድ ማገልገል የሚፈልጉ አሉ፣ ግን በጣም ከባድ ነው። እሺ ይሉኛል፣ ግን እውነተኛውን ነገር እስኪ መቼ ነው የምትመጡት ሲባል መምጣት ያቅታቸዋል። እና የውሳኔ ነገር ነው እንጂ ማንም ሰው ማድረግ እንደማይችል ገባኝ። ጥሪ አርጌ ስላያስኩት ነው ይሄ ለእኔ ከላይ አምላክ የጠራኝ ነገር ስለመሰለኝ ስላመንኩበት ነው ይሄንን ማድረግ የጀመርኩት እንጂ በጣም በዚህ ሀገር ሐኪም ሆኖ የነጻ ሰርቪስ ለመስጠት የገንዘብ ፈተና አለ። ከገንዘብ ጋር ያያይዘናል በጣም ምክንያቱም ገንዘብ ይገኛል በሕክምና እና ያንን ጊዜን በነፃ መስጠት ይሻላል ወይስ ገንዘብ ባገኝበት ይሻላል የሚለው ነገር ያንን ማለፍ መቻል አለብን። እኔ የውስጥ ሐኪምና አዲክሽን የሱስ የሱሰኞች ጥናት ነው ያገኘሁት አሜሪካ ውስጥ። ብዙ ብር ሊያስገኝ የሚችል ሙያ ነው። በዚህ እንግዲህ ሁለት ቀን ነው በሳምንት ውስጥ አምስት ቀን ነው የምሰራው። ከአምስት ቀን ውስጥ መደበኛ ስራዬን አምስት ቀን ነበረ የምሰራው፣ ግን ውሳኔ ያደረግኩኝ ሶስት ቀን ይበቃኛል ብዬ በሶስት ቀን በማገኘው ገቢ በቂ ኑሮ መኖር ይችላለሁ። ከዚህ በኋላ የሚያስፈልጉኝ ነገሮች ምንድን ናቸው ብዬ አሰብኩኝ። ያሉኝን መኪናዎች ቢኤምደብሊውን ሸጥኩት እና ትንሽ አነስ ያለ መኪና ገዛው። ምክንያቱም ወጪዎቼን ለመቀነስ ስለፈለግኩኝ እና ይሄኛውን ደግሞ በወር እስከ ሁለት ሺ ብር ቱ ታውዘን ዳለር ድረስ ኮንትሪቢዩት ማድረግ አለብኝ ለክሊኒኩ ራን ለማድረግ ሁለት ሺ ብር ከኪሴ ያወጣለሁኝ ለኪራይ ና ለዩቲሊቲ አዎ ለዛ ሁለት ሺ ሁለት ሺ ብር ከኪሴ ነው የማወጣው ከሱ በተጨማሪ ከበጽ በነጻም ከመስጠት ሌላ እነዚህ ደሞ መደጎም መቻል አለብኝ ይሄ ራን ለማድረግ ስለዚህ ሌሎቹ እንዲረዱ እንፈልጋለን የቀረውን እና አንድ ጊዜ ብቻዬን ና አንድ ሊደር ሊደር የሚሆነው ሰክሰስፉል የሚያደርገው ተከታዮች ሲኖሩት ነው። ተከታኝ ስለሌለኝ አሁን ተከታይ እንዲኖረኝ ነው አሁን በጣም የምታገለው ያለሁት። ሰው ይታከማል። በሳምንት እንግዲህ፣ በሁለት ቀናት ውስጥ ሁሉ ጊዜ ሁለት ሀፍ ዴይ ነው ምሰራው ምሰጠው። በዛ ውስጥ በአንድ ቀን አስራ አምስት በሽተኛ ያለው ማለት ከቱ እስከ ሲክስ ባለው ማክሰኞና ሀሙስ ኋ 2 ሰዓት ከ8 ሰዓት በአበሻው እስከ 12 ሰዓት ድረስ እስከ 15 እስከ 20 በሽተኛ እና ያለሁ በአንዱ ቀን ማለት ነው። በአንዱ ግማሽ እስከ 20 በሽተኛ ያለው በጣም ብዙ በሽተኛ ነው የሚመጣው። እና መሯራት ስላለው የቀጠርኳቸው ነርሶች አሉ። እነሱ ስክሪን ያደርጉልኛል እና ከነሱ ጋር አብረን አራት ሰዓት አምስት ሰዓት ይባል እንጂ እስከ ስድስት ሰዓት ቆያለሁኝ። ጊዜው ስለማይበቃ ነርሶቹ ብዙውን ስራ ይሰሩልኛል። ህክምናውን እጨርሳለሁ ማለት ነው። የመድኃኒቱን ዶክተር ኒሻን እንደዚህ አይነት ዝግጅቶችን ከዚህ በፊት አዘጋጅተው ያውቃል። በየአራት ወሩ የግንዛቤ ማስጨበጫ የሚል ትምህርት አለን። የዛሬው ጋቢና ጉዟችን በዚሁ ተጠናቋል። መስታወት አራጋው ነበርኩ። መልካም ምሽት።